ቮይስ ኦፍ አሜሪካ በኢትዮጵያ በተለያዩ አካባቢዎች ከዚህ ቀደም ታይቶ በማይታወቅ ጭካኔ በዜጎች ላይ በጅምላ የሚፈጸሙ ጥቃቶች ብዙዎችን ለሕልፈትና ለከፋ አደጋ እየዳረጉ ነው። በርካታ አብያተ ክርስቲያናት ተቃጥለዋል። በግለሰቦችና በሕዝብ ንብረት ላይም ከፍተኛ ውድመትና ዝርፊያ ተፈጽሟል። አሁንም ድረስ ያላበቁት ጥቃቶች በአንጻሩም በብዙዎች ዘንድ ከፍተኛ ሀዘንና ቁጣ ቀስቅሰዋል። አንዳንዴም ዘውግ ለይተው ጭምር የሚቃጡት እነኚህ ዘግናኝ ጥቃቶች በአስቸኳይ ይቆሙ ዘንድ የእምነት ቤቶች ምን አይነት ሚና ሊጫወቱ ይችላሉ? የጥቃቶቹ ምንነት በወጉ እንዲጣራና ወንጀለኞቹም ለፍርድ እንዲቀርቡ የሚሉት ጥያቄዎችም ከየአቅጣጫው እየተሰሙ ነው። ለጥያቄው መልስ ፕሮግራማችን ጥቃቶቹ እንዲቆሙና ለዚህን መሰሉ ድርጊቶች ዘለቄታ ያለው መፍትሄ ለማምጣት በሚደረገው ጥረት የእምነት ቤቶችን ሚና አስመልክቶ ከአድማጮች ለደረሱን ጥያቄዎች ምላሽ እንዲሰጡን ሁለት የሃይማኖት አባቶችንና አንድ የማህበረሰብ መሪ ጋብዘናል። ወደ ዝግጅቱ እንውሰዳችሁ። ሁላችሁንም እንግዶቻችንን በጣም አርገን እናመሰግናለን። የእስልምና ተቋም ቀዳሚ ሙፍቲ ሀጂ ዑመር ኢድሪስ፣ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝደንት ቄስ ዮናስ ሲገዙ፣ እንዲሁም ክቡር ዶክተር የሰላም አምባሳደር አባ ገዳ በየነ ሰንበቶ በጣም ነው የምናመሰግናችሁ የኢትዮ ሶማሌ ሀገረ ስብከት እና የገዳማት የበላይ ኃላፊ ሊቀጳጳስ አቡነ ማቲያስን ለማሳተፍ ስልኩ አልተባበረንም። ለጊዜው ባገኘናቸው ጊዜ የውይይታችን አካል ይሆናሉ። የምናስተናግደው እኔ ትዝታ በላቸው እና እኔም አሉላ ከበድ ነኝ። እንደምናመሻቸው በድጋሚ እግዜር ይስጥልን በፕሮግራማችን ላይ በመገኘታችሁ የአድማጭ ጥያቄ እናስቀድማለን። አሉላ የመጀመሪያውን እስቲ ያሰማል። አመሰግናለሁ ትዝታ። ቀደም ብለን ባስተዋወቅ ነው መሰረት ከአድማጮች የደረሱን ጥያቄዎችም አስተያየት አከልም ጥያቄዎች አሉ። በኢሜይል እና በፌስቡክ የደረሱን እናስቀድማለን። ናስር ተሙጂ በሚል በእንግሊዘኛ ቃላት ነው ራሳቸውን ያስተዋወቁት ቀዳሚው አድማጫችን የሃይማኖት አባቶቻችን ሁሌም በአክብሮት እንሰማችኋለን። እንዲህ ባለው ጊዜ ታዲያ ሁላችሁም ፊት ለፊት መጥታችሁ ይላሉ፣ ህዝቡ መሃል ተገኝታችሁ ማለታቸው ይመስላል አደጋ ላይ ያለችውን ሀገር በመታደግ መርዳት አለባችሁ ሲሉ አስተያየት ያዘለ ጥያቄ አቅርበዋል። መርዳት እንዳለባችሁ አምነን ነው የጋበዝናችሁና በምን መልኩ የምትረዱ ይመስላችኋል? ምናልባት ቀደም ብለሽ ባስተዋወቅሽው ቀደም ተከተል ዝታ የእስልምና ተቋማት ተቀዳሚ ሙፍቲ ሀጂ ዑመር ድሪስ፣ እርስዎን እናስቀድም። እንደምንድን ነው ይሄ ሁኔታ እንዲሻሻል የምትጠይቁት ነው የአድማጫችን ጥያቄ። የሀይማኖት አባቶች ሰባታችን አንድ ላይ ተሰብስበን ባመራርም ላይ ላሉ ወንድሞቻችን ተላይስተታች ሰላሙን ማስከበር እንዳለባቸው ችግር ከመፈጠሩ በፊት መቆጣጠር መከታተል እንደሚገባቸው ደግሞ ችግርም የተፈጠረ እንደው በጣም ተመጉላቱ ተውም ተማሳማቀሉ በፊት ችግሩ ተመሳቱ በፊት የማስወደጃ ሚገዝ እንዲፈጥሩና እንዲቀይሱ እንዳስወግዙ የህዝብን መብት እንዳስከብሩበት ጥሪያችን አስተላልፈናል። ህዝብንም ደግሞ ወላጆችንም፣ አስተማሪዎችን፣ ተማሪዎችን፣ ወጣቶችን አዛውንቶችን እናቶችን፣ በአጠቃላይ ሰፊውን ህዝብ ለበላይ መታዘዝ እንዳለባቸው የበላይ ማክበሩ እንዳለባቸው የሃይማኖታዊ ግዴታ ነው። ሀይማኖታዊ መለክቱ ነው። ያስተላለፍ ነው። የበላዎች ለበታቻቸው ማዘን እንዳለባቸው፣ እያንዳንዱ ሰው ራሱ ዘብ ሆኖ አንድነቱን ማስከበር፣ ሰላሙን ማጠንከር እንዳለበት መተዛዘን፣ መከባበር፣ መጠያየቅ፣ ሀሳብ መለዋወጥ እንዳለባቸው በሙሉ ለኢትዮጵያ ህዝብ ምክር አስተላልፈናል። በተፈናቀሉትና ችግር በተፈጠረ በሞቱትም ደግሞ ሀዘናችን ይገልጠናል። ለተፈናቀሉትም ደግሞ ጊዜ እርዳታ እንዲረዳቸው ሰው እንዲሳተፍ የእርዳታ ክፍሎችንም ደግሞ እንደዚሁ አወያይተናል። ችግር የሚሰጡ ሰዎች ከችግር ፈጠራቸው መቆጠብ አለባቸው። መጥፎ አመለካከት ያላቸው ሰዎች እጅ ወደ ጥሩ መመለስ አለባቸው። መለያየት፣ መቃረን፣ መሰባሰብ፣ መሰሪያ የማድማት፣ መገዳደል ይሄ ለሀገርም ጠቀኝ የለው፣ ለህዝብም ጠቀኝ የለው፣ ለህይወቱም ጠቀኝ የለው፣ ለሃይማኖቱም ጠቀኝ የለውና ወደ ውይይት ሀሳብ ወደ መለዋወጥና ወደ አንድነት ወደ ሰላም፣ ሁሉም መመረስ እንዳለበትና መሰማማት መከባበር እንዳለበት ማኖት የሆነ ምክራችን አስተላልፈናል። ህዝቡ ተተቀበለና ተግባር ላይ ተዋለ ሀገሪቱ ሰላም ያተጠናከረ አንድነቱ የበረታ ይሆናል ብለን ታስባለን። እሺ፣ እናመሰግናለን ሀጂ ዑመር እንግዲህ በጣም ጠቃሚ የሆኑ ለምዕመናኑ ሊደርሱ የሚችሉ ጥሩ ምክሮችን እርሶ አንስተዋል። እንዲሁ በሌላ በኩል አባ ገዳ በየነሰንበቱ ይሄ የምናነሳው ነገር አሳሳቢ ነው ብሎ ይገምታሉ። አሁን ሀጂ ዑመር ካነሱትም አንጻር የእርሶ አስተያየት ምንድን ነው በዚህ በየቦታው በሚካሄደው ግጭት ላይ? አዎ፣ እኔ እንደማቀው በኦሮሞ ገዳ ስርዓት በእውነቱ እኛ ትንቀበልም በከፍተኛ ጥንቃቄ ነው ይሄም ዝም ብሎ አይደለም አባገዳ የምባለው በስነ ስርአቱ ህዝቡን ለማስተዳደር ና እንኳን የሰው ልጅ ቀጥቶ የዱር አራዊትም በስነ ስርአት እንድታይ ነው መገደል የለበትም ስለዚህ እግዚአብሔር የገነባው እግዚአብሔር ያፈርሷል እንጂ የሰው ልጅ አያፈርስም ይሄ ትልቅ ኃጢአት ነው። እንደ ገዳ ስርዓትም ሰው ልጅ መሞት የለበትም ነው። ከሞተ ራሱ ከገደለም በጣም አስጠያፊ ነው፣ በእግዚአብሔር ዘንድም ያስጠይቃል። ይሄ ምንድን ነው እያ አሳሳቢ የሆነብን ምክንያት ስረ መሰረቱ የኢትዮጵያዊ ክብር ነው። በአሁኑ ጊዜ ትንሽ የራቀን። ትናንትና እንዴ ነው ክብራችን ሲጠበቅ የነበረው? ትልቅ ሰው ይከበራል፣ ትንሽ እንደ ትንሽነቱ ይከበራል። አስተዳደጋችን በእውነት ትንሽ የተለየ ይመስለኛል። ስለዚህ ልጅ በአባት ስር በእናት ስር ነው ማደግ አለበት። በጎረቤት ስር ነው፣ በአገር ስር ነው፣ በአገር ሽማግሌ ስር ነው ማደግ አለበት። ይሄ ደግሞ ኢትዮጵያዊነታችን ነው የሚገልጸው። እቺ ሀገር የአንድ ሰው ሳይሆን ብዙዙሀን አያት ቅድማታችን ለእኛ አስረክበዋል። የውጭ ወራሪ አይደለም እኛ ላይ የመጣው እርስ በርስ ነው። ቀኝ እጁ ግራ እጁን እየመጣ በጣም አስቸጋሪ ነው ይሄ ነገር። የውጭ ወራሪውን አባቶቻችን እየመለሱ ለዚን ሀገር ለእኛ ያቆዩልን። እኛ ደግሞ ልጆቻችን ከኛ ተቀብለው እቺን ሀገር ለትውልድ ያሳልፋሉ። ነገር ግን እኔ ስናየው ይሄ በየቦታው በጎሳ እና በብሔር የሚቀሰቀሰው ነገር ከየት ነው የመጣ ስሉ ወጣቶቻችንም በአንዳንድ ነገር እየነካኩ ውጹ እየሄዱ ምንም ብድብ ላተርፉ በሃይማኖት በአንዳንድ ነገር እየገቡ ህዝቦችንን ድ ሰላም የሚነሱ አሉ። ይሄን ደግሞ በመንግስት ብቻ ሳይሆን ሁላችንም ምርጫ አለን። ለዚህ ሀገር መጠበቅ አለበት። ልጆቻንም ማስተማር አለበት። ሀቅ ነው መናገር አለበት። ህዝቡ ይሰማል። ልጆቻችን ይሰማሉ። ሀቅ የምናገረው ማን ብል ሁላችንም ራሳችን መጠየቅ አለበት። በሀቅ መናገር የተናገሩትን ስራ ላይ ማዋል ነው። ባለፈው ጊዜ ወጣቶቻችን በሀይል ስነቱ በቴሌቪዥንና በአንዳንድ ቦታ እረፉ ስንል ጸጥ ነው ያልኩት። ሀቅ ነው የምፈልገው በየምሄድ ሰው አያስፈልግም። ትናንትና ሌባው እኔ ዛሬ ህዝብ ሰው ብለው ይሰማኝ ይሁን አይሰማኝም። እራሳችን ንጹህ መሆን አለበት። አባገዳ በኩልም ንጹህ መሆን አለበት። በሃይማኖት አባትም ንጹህ መሆን አለበት። የአገር ሽማግሌ ንጹህ መሆን አለበት፣ መከበር አለበት። ራሱን ያስከበረ ሰው ሁሉን ያስከብራል። ምትናገረውን ስራ ላይ በኋላ አለብን ነው።